አመሰግናለሁኝ። በቅድሚያ አቶ ዋህደ እንደምናመሹ? ጤናስልኝ ናምሽ ሰለሙ እግዚአብሔር ይመስገን። ሙሉ ስሞንና ኃላፊነት ሆን ይነግሩኛል። እኔ ዋህደ በላይ ይባላለሁ። በዋሽንግተን ዲሲ የኢትዮጵያ ኤምባሲ የፐብሊክ ዲፕሎማሲ ና ኮሚኒኬሽን ጉዳዮች ኃላፊ ነኝ። እሺ አቶ ዋህደ በቅድሚያ ለጊዜው አመሰግናለሁኝ። አሁን በደወልኩሎት ሰዓት የኦሮሞ ተወላጅ የሆኑ ኢትዮጵያውያን እና ትውልድ ኢትዮጵያውያን በኤምባሲው አካባቢ ሰልፍ እያደረጉ ነውና እና ምንድን ነው ኤምባሲው ለዚህ ያለው ምላሽ? እናንተን አነጋግረዋችኋል ወይም እናንተ ልታገኘዋቸው ሞክራችኋል ሰልፈኞቹን? በእኛ በኩል ያነጋገርናቸው ሰዎች አልነበሩም። ጥያቄም የቀረበም አላውቅም ሆኖም ዛሬ ጠዋት በእርግጥ እንዳልከው ወደ ስልሳ ሰባ የሚሆኑ የኢትዮጵያውያን ፊት ለፊት የኢትዮጵያ ኤምባሲ ተሰልፈው አይተናል። እንግዲህ ከጥያቄዎቻቸው ውስጥ ያየ ነው። በተለይ ደግሞ እንደ መነሻ አድርገው የወሰዱት ሌሎች በርካታ ጥያቄዎችና አጀንዳዎች ያሏቸው መሆኑ ብናምንም እንግዲህ መነሻው ከዚህ ከአዲስ አበባና የኦሮሚያ ክልላ። አዲስ አበባን በሚያዋስኑ ከተሞች በተዘጋጀው የማስተር ፕላን ጉዳይ በተመለከተ በእንሱ መነሻነት ተብሎ የተነሳ ነው። ግን በዛ በጣም ብዙ ጥያቄዎችም አሏቸው ለነገሩ እና በዚህ ላይ ያው የመንግስት የኢትዮጵያ መንግስት ማብራሪያ ስለሰጠበት በዚህ ጉዳይ ላይ እሱን መድገም ከሆነ አይ ቲንክ እሱን ማብራራት ይቻላል ለማለት ነው። እሺ መቼም የኢትዮጵያ ኤምባሲ ነው ና የመንግስቱ ተጠሪ ነው እና እዚህ አለው ያንን ቢያብራሩልኝ። እንግዲህ በመጀመሪያ ደረጃ ይሄ እንደ ምክንያት አድርገው እንደ መነሻ አድርገው እዚህ ሰልፍ እና በተለይ ደግሞ በቅርቡ በኦሮሚያ ክልል ውስጥ በሚገኙ ዩኒቨርሲቲዎች በተነሳ በጣም የሚያሳዝን ሁኔታን እሱን መሰረት አድርገው ነው እዚህ የተሰለፉት ማለት ይቻላል እንደመነሻ አድርገው ይሄ እንግዲህ በመጀመሪያ ደረጃ ይህን ጥያቄ በተመለከተ እንደሚታወቀው በኢትዮጵያ ውስጥ የፌዴራል መንግስት ይሁን የክልላዊ ብሔራዊ አስተዳደሮች የሚያወጡት ፖሊሲ ይሁን መመሪያዎች በተመለከተ እንግዲህ የሕዝብን አስተያየት የሚያካትት ሆኖ የሚተገበር ስለሆነ ግልጽ አሰራር ነው ያለው ኢትዮጵያ ውስጥ ለማለት ነው። እንግዲህ የአሁኑ አዲስ አበባና በአካባቢው ያሉ የኦሮሚያ ክልል ከተሞች የተቀናጀ ማስተር ፕላን በተመለከተ እንግዲህ አዲስ አበባም ከተማም ሆነ በአካባቢው የሚገኙ የኦሮሞ ከተሞች የተቀናጀ ሁሉንም ተጠቃሚ የሚያደርግ ሌሎች ሀገሮች በአደጉ አገሮችም እንደሚደረገው ዘመናዊ ማስተር ፕላን ለማዘጋጀት ያለመ በመሆኑ በማናቸውም አይነት መንገድ ሲታይ ጥቅሞች እንጂ ጉዳት አይኖረውም ብለን ነው የምናስበው። ሆኖም ግን አንዳንድ የህዝብ አንዳንድ አባላት አንዳንድ የኮሚኒቲው አባላት በጉዳይ ላይ ጥያቄ የሚያነሱ ከሆነም የተለመደ ሰላማዊ የሆነ አሰራር አለ። በሰላም፣ በውይይት በተለይ ደግሞ ይሄንን ፖሊሲ ወይ እቅድ ከነደፉት ጋር ቁጭ ብለህ ተወያይተህ ይሄ ጉዳይ አልገባንም ወዴት ነው የሚያመራው ብሎ መወያየቱ የሰለጠነ መንገድ ብለን ነው የምናምነው እንጂ የበቀደሙ አይነት እንዳየነው ወደ ብጥብጥ ዝርፊያ የሚያስኬድ የሰው ህይወትን መጥፋት ጋር የሚያስኬድ አልነበርም። ስለሆነም በጣም በጣም የሚያሳዝን ሁኔታ ነበረ። ኢትዮጵያ መንግስትም ይሄን ሀዘኔታውን ገልጿል። በብጥብጡ ለተጎዱት ግለሰቦችም አሁንም ቢሆን በድጋሜ ነው በሀዘኔታችን ለመግለጽ እንወዳለን። እንግዲህ ይህን ለማረጋጋት አሁን የእሁዴድና የክልሉ ከፍተኛ አመራሮችም ከህዝብ ጋር ውይይት ጀምረዋል። ይሄም ወደፊት የሚቀጥል ይሆናል ማለት ነው። አቶ ዋህደ፣ እነዚህ ተማሪዎች ጥያቄያቸውን ቀደም ሲል ለዩኒቨርሲቲያቸው አስተዳደሮች ለኦሮሚያ ፕሬዚደንትና ምክትል ፕሬዚደንትና ሌሎችን ባለስልጣኖች በፌዴራል ደረጃ ሁሉ ላሉ ከፍተኛ ባለስልጣኖች ሲያቀርቡ እንደነበረ ሲገልጹ ነበር ለመገናኛ ብዙሃን፣ እኛም ስንገልጽ ነበር፣ ስንዘግብ ነበር ይሄንኑ እየተከታተልን። ያን ጊዜ እነዚህ ውይይቶች ለምን አልተጀመሩም? ወይም ደግሞ በሰላማዊ መንገድ ለቀረቡት ጥያቄዎች ለምን ያን የሆኑ ሰላማዊ መልስ አልተሰጡም? የኦሮሞ ፌዴራሊስት ኮንግረስም መግለጫ ሰጥቶ ነበር እንደዚሁ ከዚህ ከነዚህ የተማሪዎች ጥያቄዎች ቀደም ሲል ያን ጊዜ መልስ አልተሰጠውም ነበር በወቅቱ ከመንግስት በኩል ለምን ዘገየ መልሱ ኢንፋክት፣ እኔ ያለን መረጃ እና አሁን ከኢትዮጵያም እየደረሰን ያለው መረጃ፣ ኦፍኮርስ፣ የኢትዮጵያ መንግስት እና የክልሉን መስተዳድር ለእነዚህ ጉዳዮች ቀደም ብለው ተለስተው ስለነበረ ይሄንን በየቦታው እየተሄደ ለማስረዳት ከኮሚኒቲው ጋር ውይይት አድርጎ ለመፍታት ጥያቄያቸውን ለማስተናገድ የሚታረም ነገር ካለም በዚህ ጉዳይ ላይ ለማረም ሬዲዮ ሆኖ ፕሮግራሞችን አዘጋጅተው ለማወያየት በተዘጋጀበት ጊዜ ነው። ይሄ እንግዲህ አሁን በቀደም ያልኩ ብጥብጥና ወደ ዝርፊያና ወደ ሰው መጥፋት የተሄደው ይሄ በኢትዮጵያ መንግስት በኩል ከክልሉ ህዝብ ጋር ለመወያየት እየተዘጋጀ ባለበት ፕሮግራም አውጥቶ ሊንቀሳቀስ በነበረበት ጊዜ ስለሆነ ነው። ስለዚህ በማናቸውም አይነት መለኪያ ይሄ የተሄደበት ሁኔታ ትክክል አይደለም ለማለት ነው። አሁንም ቢሆን ዞሮ ዞሮ እኮ አሁንም ቢሆን ቁጭ ብሎ ማውራቱ ነው። ጥያቄ ያላቸው በጉዳዩ ላይ በማስተር ፕላኑ ጥያቄ ያላቸው ሰዎች ካሉ ይሄንን ማስተናገድ የሚቻልበት ነው። አሁን እና ዘግይቷል የሚል እምነትም የለኝም። ኦረዲ መንግስትም ሲዘጋጅበት የቆየ ነው። ምናልባት ምንም ጥርጣሬ የለውም የኢትዮጵያ መንግስት ይሄ ማስተር ፕላን የተቀናጀ የሚባለው ለሁሉም ለሁሉም ጥቅም እንደሚያስገኝ ያምንበታል። ሆኖም ግን የኢትዮጵያን ሕዝብ ጥያቄ ማስተናገድም አንዱ ኃላፊነት ስለሆነ ለዚህ እየተዘጋጀ ባለበት ጊዜ ነው ይሄ ሁላ ጉዳይ የተፈጸ አሳዛኝ ጉዳይ የተፈጸመው ለማለት ነው። ይሄ አሳዛኝ ጉዳይ መፈጸሙን የኢትዮጵያ መንግስት እንደገለጸ ነግረውኛል። ሀዘኔታውንም እየገለጸ እንደሆነ ነግረውኛል። የተወካዮች ምክር ቤት አፈጉባኤ አቶ አባዱላ ገመዳም እንደዚሁ ከአሜሪካ ከድምፅ ራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ይህንኑ ገልጸዋል። የኢትዮጵያ መንግስት ይቅርታ ይጠይቃል፣ ለዚህ ለተፈጠረው አድራጎት በመጀመሪያ ደረጃ ለተጠያቂነት መንግስት ሁኔታውን ካረጋጋ በኋላ ይሄ ነው መጀመሪያ የሚደረገው። ይህ ነው፣ የሰውን ደህንነት መጠበቅ ያስፈልጋል። ይሄ የመረጋጋቱ ሁኔታ አሁን አይ ቲንክ ተከናውኗል ማለት ይቻላል። ሁኔታው ረግቧል። ዩኒቨርሲቲዎችም ወደ ዋናው የማስተማር የመማር ስራቸው ገብተዋል ማለት ይቻላል። እንግዲህ አሁን የሚቀጥለው ምንድን ነው? መንግስት ሁኔታውን እያጣራው ነው ለዚህ አላግባብ ከሕግ ውጭ ብጥብጥ ለፈጠሩት ግለሰቦችን በተለይ በተለይ ደግሞ ዋናዎቹ ሌላ አጀንዳ ይዘው በዚህ ጉዳይ ላይ እንደ አንድ ነጥብ ይዘው ማነሳሻ የጠቀሙና ሌላ አጀንዳ ያላቸውን ሰዎች አትኩሮ ሕግ ለማስከበር እየተንቀሳቀሰ ነው። ስለሆነ ጉዳይ ተጣርቶ በኃላፊነት የሚጠየቁ አካላት ገና የሚለዩ ይሆናሉ ለማለት ነው። ስለዚህ ከአሁኑ ጀምሮ ወደ ይቅርታ መጠየቅ የሚያስገባው ነገር የለም። በእርግጠኝነት የመንግስት አካላት አካላት ገልጸዋል። በዚህ ሁኔታ በፍጹም ያልተጠበቀ ሁኔታ ነው የተፈጠረው፣ እጅግ በጣም እንዳዘነ ገልጿል። እና ከዚህ በኋላ ግን ወደ ማጣራቱ የህግ አካላት ወደ ማጣራቱ የሚሄዱ ይሆናሉ። በኋላ በኃላፊነት የሚጠየቅ አካል ተለይቶ ይቅርታም ይሁን ወይ ደግሞ ሌላ ምክንያት ካለው የሚገልጽበት ሁኔታ ይነሳል ማለት ነው። እሺ አቶ አህድ አሁን ልክ ችን መጨረሻ ላይ ወዳነሱልኝ ጥያቄ ጎራ ልበል ና ሁማን ራይትስ ዋች መግለጫ አውጥቷል። በተለይ የኢትዮጵያ መንግስት እንዲህ አይነት ተደጋጋሚ የመብት ጥሰቶችን ይፈጽማል፣ ነፃ የሆነ ምርመራ አያካሄድም፣ ያጠፉ ሰዎች ያለ ተጠያቂነት ይቀራሉ፣ ግልጽነት የጎደላቸው አሰራሮች ናቸውና ያሉት ነፃ በሆነ አካል በአስቸኳይ እንዲጣራ ጥሪ እናቀርባለን ለተባበሩት መንግስታት ድርጅት አባላት ብሎ መግለጫ አውጥቷል። እና ይህንን እንዴት ነው እርስዎ የሚያዩት? ምርመራውና ፍተሻው በምን ሁኔታ ይካሄዳል ብለው ነው የሚያስቡት? ተጠያቂዎችስ በእርግጥ ለተጠያቂነት ለፍትህ ይቀርባሉ ወይ ወይ ለይሄ በእርግጠኝነት መናገር ይቻላል። ሌላውን ማን አለ የውጭ ድርጅት የሚለው ለጊዜው እንተው፣ እሱ ጠቃሚ አይመስለኝም። ከማንም በላይ መቆርቆር ያለበት የኢትዮጵያ ሕዝብ የኢትዮጵያ መንግስት ነው። ስለዚህ ተዋናዮቹ ጥቅም ጉዳት የሚያገኙት የኢትዮጵያ ሕዝቦች ስለሆኑ መጀመሪያ ኃላፊነቱ ለእነሱ ንስታቸው። ስለዚህ አሁን የኢትዮጵያ መንግስትም ይሄንን አደርጋለሁ ብሏል። ሕዝቡ መጠየቅ ያለበት በል እንግዲህ ቃል በገባው መሰረት በደንብ አርጋ አጣርተህ ነው የሚቀጡም ካሉ በሁለቱም ወገናት ጥፋት ተደርጎም ከሆነ የሚቀጡበት መንገድ ይፈለግ ብሎ ነው መንግስት ላይ ጫና ማድረግ የሚገባው እንጂ አይ ቲንክ የውጮችን አድቮኬሲ ድርጅቶች በማንሳት ለእነሱ ይኖ ምላሽ የሚሰጥበት ሁኔታ አይደለም። ስለዚህ ምንም እኔ እምነት አለኝ መንግስት ጉዳይን አጣርቶ የሚጠየቁ ሰዎችን በኃላፊነት ይጠይቃል የሚል እምነት ነው ያለኝ። ከዚህ በፊትም የተደረገው ይሄ ነው ለማለት ነው። የዛሬውን ስብሰባ አስመልክቶ ኤምባሲው ደጅ ላይ የተደረጉ ጥያቄዎች አሏቸው፣ ሌሎች አጀንዳዎች እንዳሏቸውም እንገነዘባለን ብለውኝ ነበረ። እነዚህን ሁለት አባባሎች ሆን ለያይተው ያብራሩልኛል። አጀንዳዎች ያሏቸው ነገሮች ምንድን ናቸው? ጥያቄዎች ያሏቸው ነገሮች ምንድን ናቸው? ለነገሩ እዚህ የተሰለፉት እንዳልኩት ወደ ሰባ ሰማንያ የሚሆኑ ኢትዮጵያውያን ናቸው። ብዙ ጥያቄዎች በእነሱ በኩል የሚያነሱት ስላለ እነሱን መጠየቅ ነው የሚያስፈልገውን። ግን ዋናውኛ አጉልተን? ሌሎቹም ጋር ሰልፍ እየተደረገ ከዛ ተወስዶ እንደ ተቀጥል ላይ የተሄደው ጉዳይ ያነሱት ጉዳይ ይሄንን ነው እና ይሄንን ነው አድረስ ለማድረግ የሞከርኩት። ሌሎች ጥያቄዎች በሌሎች ሰላማዊ ሰልፈኞቹም ኢትዮጵያ ውስጥም ይ ነው መብትን ተጠቅመ የምትጠይቃቸው ጉዳይ ስለሆኑ ማንም ሰው አሜሪካ የሚሆን ኢትዮጵያ ውስጥ ሰልፍ አድርጎ በሰላማዊ መንገድ ጥያቄውን መጠየቅ አግባብም ስለሆነ መብቱም ስለሆነ ይሄ ጉዳይ እንግዲህ በኢትዮጵያ ውስጥ ባለው የፖለቲካ ፕሮሰስ የሚፈቱ ጉዳዮች ይሆናሉ ለማለት ነው። ሁኔታዎች አዝማሚያቸው ወደፊት ምን ይሆናል ብለው ያስባሉ አቶ ዋህደ እንደ መንግስት ተጠሪ? አንደኛ የአዲስ አበባስ ይሄ ማስተር ፕላኑ አዲሱ በምን ሁኔታ ይቀጥላሉ ወደፊት አሁን ባለው ሁኔታ ወይል እኔ በጣም በዚህ በማስተር ፕላን ምን ጉዳይ ላይ በጣም ኤክስፐርት ባልሆንም ግን ምንድን ነው ያለው ፖሊሲ በመጀመሪያ ደረጃ ክሌር መሆን ያለበት ምንድን ነው የአዲስ አበባ ከተማ የሌላን ክልል በተለይ ደግሞ የኦሮሚያን ክልል መሬት ላይ የተሻማ ከኦሮሚያ ክልል እየተወሰደ ነው የሚለው በጣም ስህተት ነው። ስለዚህ ይሄንን መጀመሪያ መገንዘብ ያስፈልጋል። ህገ መንግስታዊ መብትም የለውም። የአዲስ አበባ ክልሉን አስፍቶ ወደ ኦሮሚያ መሬት ሄዶ ወደ ሌላም ሄዶ ማስፋፋት አይችልም። ይሄንን ነው መጀመሪያ መገንዘብ የሚገባው። ስለዚህ የጎደለበት የኦሮሚያ ክልል መሬት ሳይዝ የጎደለበት ሁኔታ የለም። የአዲስ አበባም ወደ ሌላ ክልል ገብቶ የተስፋፋበት ሁኔታ የለም። ይሄ ጭብጥ ነው። ህገ መንግስታዊም ይሄንን ማድረግ ስለማይፈቅ ማስፋፋት የሚባል ይሄ እዚሁ ላይ ቢሞትሩ ነው እንግዲህ ለዚህ ሁሉ ጥያቄ ያለን መስሏቸው ለጠየቁ ሰዎች ይሄ ግልጽ መሆን አለበት። ምንድን ነው ታዲያ እየተባለ ያለው ነው? ሌሎች ከተሞች እንደምታውቀው አንተም አሜሪካ ይህ ነው፣ በአቅራቢያ ያሉ አንድ ተለቅ ያለ ከተማ ካለ በአቅራቢያው ያሉ የሌሎች ስቴቶችም ከተሞች ቢሆኑ አብረው ለኢንፍራስትራክቸር፣ ለሌሎች ሁኔታዎች ፕላኑ ይሰራላቸዋል። እየተገጣጠሙ ስለሚሄዱ ነው። ክልል መስመራቸው እንደጠበቁ ሆነው ማለት ነው። ስለዚህ የተለመደ አሰራር ነው። እንዳውም በእዛ አካባቢ ያሉት በኦሮሚያ ክልል የሚገኙ ከተሞች ከአዲስ አበባ ሞር መሻሻል አብረው የሚሻሻሉ ስለሆኑ በብዙ ሁኔታዎች በአዲስ አበባ የውስጥ መሬቱ ሳይስፋፋ ማለት ነው። በአዲስ አበባ የውስጥ መሻሻል ክልሎቹም ያሉ ከተሞች በአቅራቢያ በአዲስ አበባ የሚጠቀሙበት ስለሆነ ይህን ጉዳይ በተመለከተ እውነቱን ለመናገር ብዙ የሚያሳስብም ጉዳይ አይደለም። ሆኖም ጥያቄ ሲቀርብ ያልገባው ሰው ሊኖር ይችላል። ይህን ለዚህ ማስረዳት ግን የኢትዮጵያ መንግስት ኃላፊነት ነው። አይ ቲንክ ይህንን መንግስት እያደረገ ነው ለማለት ነው። አቶ ሃደ በላይ ለማብራሪያውና ለጊዜው በጣም አመሰግናለሁ። ይህም በጣም አመሰግናለሁ ሰለሞን።